ከዛሬ 124 ዓመታት በፊት ኢትዮጵያውያን አባቶችና እናቶች ወደ አድዋ በመትበብ በቅኝ ግዛት ሊያስገብራቸው የመጣውን የጣሊያን ጦር አድዋ ላይ ድል በመምታት ለኢትዮጵያውያንና በመላው ዓለም ለሚገኙ አፍሪካውያን እንዲሁም ጥቁር ሕዝቦች የተስፋና የኩራት ምንጭ የሆነ የአድዋን ድል አስመዝግበዋል። ይህ የድል በዓል መታሰቢያ ታዲያ በየዓመቱ የካቲት 23 ቀን በሀገር አቀፍ ደረጃ ይከበራል። ይህን የድል ቀን ከአመታዊ የረፍት ቀን በዘለለ አገራዊ ክራት በመሆኑ ሊዘከርና ለታሪክም ሊታወስ ይገባዋል ያሉ ወጣቶች ዘንድሮ ለሰባተኛ ጊዜ ጉዞ አድዋ የተሰኘ የእግር ጉዞ በመጓዝ ላይ ይገኛሉ። የዚህ ጉዞ መስራችና አስተባባሪ ይነቃቸው ሽመቴ አዲስ አበባ ላይ ተጀምሮ በሰው በሰሎዳ ተራራ ላይ ስለሚፈጸመው ስለ ጉዞ አድዋ እንዲህ ይላል። ጉዞ አድዋ የተጀመረ ጊዜ አንስቶ በየአመቱ እያደገ መጥቶ በስልሳ ሶስት ሰዎች የሚዘጋጅ ጉዞ ነው። የተቻለ መጠን በተለይም ደግሞ ተዘጊ ትልድ እነሱ በሄዱበትን መንገድ ፈለክ በመከተል ምን ነበረ የድሉ ሚስጥር ቢሮ አላት እና አለ ድል መሆን አንችልም። አንዳንድ ጊዜ ድል ሲባል ድሉ ብቻ ሳይሆን ወደ ድሉም ለመሄድ የተከፈሉትን የተወጡትን ገደላ ገደል እና ከፈለውን ዋጋ በሙሉ በማሰብ ብዙ እውቀትና ብዙ ትምህርት ማግኘት ይቻላል። ትብብር፣ የታየበት አስገራሚ ቅድመ ዝግጅት የታየበት ስለሆነ አንዱ ከእውቀት ማሸጋገር አንጻር የሚቀርብን ሚስጢሩን አለማወቅ ይቀርብናል። ሌላው አሁን ላለንበት የሀገረ መንግስትን ምስረታ ጋር በተያያዙ በጣም መልስ መሆን የሚችለው የዓድዋ ድል በዓል ነው። ወንዱም ሴቱም የሄደበት ብለሽ የምታቆሚው ወይም ህፃናትም አዋቂዎችም የሄዱበት ብለሽ የምታቆሚው አይደለም። ስለዚህ ከአድዋ በላይ ለኢትዮጵያዊነት የሚያስተፋፍር ምንም ገመድ ማግኘት አይቻልም። የሀገረ መንግስት ግንባታው የበለጠ አዎንታዊ መልክ እንዲይዝ ለማድረግ ትልቅ አስተዋጽኦ አለው። ተጓዦች በሚያልፉባቸው ከተሞች በሙሉ ደማቅ አቀባበል እንደሚጠብቃቸው የሚናገረው ያሬድ ጉዞው አድካሚ ያለመሆኑና እንዲውም ታሪካዊ መዘክሮች የሚዘከሩበት መጽሐፍቶች የሚነበቡበት የጉዞ ትምህርት ቤት መሆኑንም ያክላል ገልጸው አድዋ ዛሬ ናት ትላለች። እንግዲህ ስለ ትላንት ስናወራ አድዋ ዘንድሮ የጀመር ነው። ከጥር ዘጠኝ ቀን አንስቶ ነው። አርባ ስድስት ቀናት ይሰዳል ጉዞ በእነዚህ አርባ ስድስት ቀናቶች ውስጥ በርካታ መጽሐፎች ይዘን ነው የምንጓዘው። በቡድን ንባብና ገለጻ ማድረግ በካሪኩለም ተቀምጦ ትምህርት ተጓዦች የሚያገኙበት ስነስርዓት አለን። እውቀትን የአድዋ እውቀትን ተጓዦች ይዘው እንዲመለሱ የሚያደርግ ጉዞ ነው የምናደርገው። በጣም ታሪካዊ ቦታዎችን የሚያካትት ነው ይሄ ጉዞ ከሴ ከንጉስ ሚካኤል ሀገር ተጎትቶ የውጫሌው የተፈረመበት ውጫሌ ስማ ንጉስ ቦታ አላማጣ፣ ሐሸንጌ፣ አምባአላጌ ወይም አምባ አላጌ ይባላል። እንዳ ኢየሱስ፣ መቀለ እነዚህ ከተማዎች በሙሉ የጉብኝትና ታሪካዊ ጉዞ አካል የሚሆኑት ማለት ነው። ከጀመረበት ቀን አንስቶ እስከ መጨረሻ ድረስ ያለው የጉዞ መስመር አዳሮቹ የሚካሄዱት በሙሉ በተለይ ካለፉት ሶስት አመታት ወደዚህ ሁሉም ተጓዥ የሚያድረው ምርጫችን የሚሆነው የትምህርት ተቋማት ነው። ተማሪዎችን ማግኘት እንፈልጋለን፣ ማነሳሳት እንፈልጋለን። ስለዚህ የመማሪያ ጠረጴዛ ወንበሮችን አውጥተን የመተኛ ከረጢታችን ስሊፒንግ ዋዝ ውስጥ ገብተን ነው የምንተኛል። አልፎ አልፎ ግን በጣም ቤተሰብ የሆኑን ሰፊ ሰው ማስተናገድ የሚችሉ ቤተሰቦች በተለይ በገጠሩ አካባቢ እያፈራን መጥተናል። ለምሳሌ ባለፉት ስድስት ዓመታት የምናርፍበት ቤተሰብ የሆኑን የገጠር ገበሬዎች አሉ። በጣም በጣም ደስተኛ ሆነው ሁልጊዜ ደግሰው በጋር ደሚቀበሉን ማለት ነው። ይህን ቀላል ነገር አይደለም። ፍጡር የሚሰጥ ነገር ነው። በጣም አስደሳች ነው። ሁልጊዜም በዋክተን የምንመጣባቸው ነገሮች በብዛት በገጠሩ አካባቢ በተለይ የእንግዳ ተቀባይነት ባህል አሁንም ድረስ እንደውም እየገነነ መምጣቱ በጣም ደስ የሚል በዘንድሮ የእግር ጉዞ ከ63 ተጓዦች መካከል ዘጠኙ ሴቶች ናቸው ከእነሱም መካከል ሁለቱ የማዋራት እድል ገጥመኝ ነበረ ጉዞውን ለምን መጓዝ እንደፈለጉ እና በጉዞ ላይ ምን እንዳገኙ ጠይቂያቸው እንደሚከተለው መልሰውልኛል ትዕግስት ግርማ ይባላል የመጣሁት ከአዲስ አበባ ነው ጉዞ አድዋ የሄድኩበት ምክንያት ኢትዮጵያ እየሄደችበት ያለው መንገድ ደስ ስለማይል አንድ የሚያደርገን ደግሞ አንድ የጋራ ታሪክ አለን ሰላም ለኢትዮጵያ እንዲመጣልን ፍቅርን ለመስበክ ነው ጉዞ አድዋ እንድሄድ የገፋፋኝ ውስጥ የሰሙ ማለት ነው። ያው ጉዞ ይከብዳል ትንሽ ግን ደስ ይላል። በሞራል ነው ማንም ሰው ወደኋላ የሚቀር የለም። አበባ ወተን ወደ ገጠራማው ክፍል ስንገባ የሰው ያለው የድጋፍ ስሜት፣ በርቱ አይዟችሁ በየመንገዱ ነው የሚመርቁን እዛ ላይ እና ደስ ይላል። ያ እኔ የመጣሁት ከጥሪቷ ነው ሙሉ ስሜ ተጌዎስበላ ይባላል። እኔ ያነሳሳኝ በዚህ አድዋ ጉዞ ላይ ሁላችንም ፍቅርን ሰላምን እየሰበከ ስሬን ይሰን ደስ ያለኝ ነገር ደግሞ ክላክስ የሚያደርጉልን በርቶ ሚሊዮንና በጣም ንግስ ያሬድ ይህንን ጉዞ ለመካፈል ከአስራ ስምንት አመት በላይ መሆንና በሙሉ ጤና ላይ መገኘት ብቻ የሚያስፈልግ መሆኑን ጠቅሶ ሙሉ ለሙሉ ወጪው እየተሸፈነ ያለውም የጉዞ ደጋፊዎች በሆኑ ለጋሾች መሆኑን አጫውቶኛል። ሲያጠቃልልም እያንዳንዱ ቀን የአድዋ ድል ውጤት በመሆኑ ቀድሞ እንኳን አደረሳችሁ የሚል መልእክት ማስተላለፍ እንደሚፈልግ ተናግሯል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው፣ ዋሽንግተን ዲሲ